ስሙ ጋዲሳ ወጊ ይባላል። ተወልዶ ያደገው በኦሮሚያ ልዩ ዞን በሰበታ ከተማ እንደሆነም ይናገራል። ባለፈው ዓመት የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ወስዶ ነጥብ ሳይሞላለት ሲቀር አሁን በአዲስ አበባ በሚገኘው በሪፍት ቫሊ ዩኒቨርሲቲ የነርስነት ትምህርት በመከታተል ላይ እንደሚገኝ ለዶችቬሌ ገልጿል። እንደ ጋዲሳ አስተያየት በኦሮሚያ ክልል የተከሰተው የፖለቲካ ቀውስ በዩኒቨርሲቲ መግቢያ ፈተና ውጤት ላይ ከፍተኛ ተጽዕኖ ነበረው። በጣም ጫና ፈጥሯል። በተለይ የአስራአንደኛ መጽሐፍ ምንም አልጨረስም። ከዛ ባለፈው ዓመትም የአስራአንደኛ ደግሞ መማርም እድል አላገኘም። አስራአንደኛ ክፍል ሆኜ ማለት ነው አንድ ወር እስር ቤት ነበርኩ። ብዙ ነው ለተማሪ ይሄ ቀን፣ ብዙ ነው። ያኔ ጊዜ በቃ ይሄ ስለ ትምህርት ኔጅን ክላስ ጠፍቶ ነበረ። ከዛ ደግሞ በቃ መቋረጥ ስለማይፈልግ ሰው ገባና ተማረ ያለ የኢንትራንስ ሲወጣ ጊዜ እኔ ያልተማረ ያልጠና ነጥቦች ነው የመጡት። በኦሮሚያ ክልል በምስራቅ ወለጋ ዞን በነቀምቴ ከተማ ነዋሪ የሆነው ግን ስሙ እንዳይጠቀስ የፈለገው የአስረኛ ክፍል ተማሪ ጋድሳን ያጋጠመው እድል በዚህ አመትም ብዙ ተማሪዎችን እንዳያጋጥማቸው ይሰጋል። አንድ ለሰባት በሚል አደረጃጀት በትምህርታቸው ላይ ደከም ያሉት ሰባት ተማሪዎችን እንደሚያስጠና ያስታወቀው ይህ ተማሪ ስለ ተማሪዎቹ የፈተና ዝግጅትና ችሎታ ሲናገር፣ እንግዲህ መዘጋጀት ይህን በራሴ ደረጃ ጎበዝ ተማሪዎች ከሚባሉ ነው እና አንድ ለሰባት የምትባላለች በትምህርት ተቋማት ውስጥ በእኛ ስር ሰባት ሰባት ተማሪዎች ተመድቦ የምናስጠናቸው አሉ እና በዚህ ደረጃ እኛ ስናያቸው የተማሪዎች ስከል በጣም ሰዎች ድክመት አለበት። ለምን ተማሪዎች ማለት ነው በየዶርሙ በየካምፓሲው በየትምህርት ቤቱ በየኤሌመንተሩ በየአይስኩሉ ወታደር እየገባ ለሚያስፈራራን ተማሪዎች ብዙ አቅም የለሱም። ተማሪው የጸጥታ ኃይል ወይም ወታደሮች በትምህርት ቤት ቅጥር ግቢ ውስጥ የሚገኙበት ሁኔታ በተማሪዎች ስነ ልቦና ላይ አሉታዊ ተጽዕኖ እንዳሳረፈ ያምናል። ወታደሮች ወደ ካምፕ ሲመለሱ ብቻ የተማሪዎች ስነ ልቦና ልረጋጋ እና ለፈተናው የሚያደርጉት ዝግጅት እንደሚሻሻል ይገምታል። በኦሮሚያ ክልል በጉጂ ዞን በሻኪሶ ከተማ በዚህ ዓመት ለብዙ ጊዜ ትምህርት በፖለቲካው አለመረጋጋት ምክንያት በተደጋጋሚ ሲቋረጥ እንደነበረ አንዲት የከተማዋ ነዋሪ ለዶችቤሌ ትናገራለች። እስከ ባለፈው ሳምንት ድረስ ትምህርት ለጊዜው ቢቀጥልም ከዛሬ ጀምሮ ግን መቋረጡን ገልጻለች። ምክንያቱም ተማሪዎች ከሌሎች የፖለቲካ ጥያቄ ጎን ለጎን የሚድሮክ ኩባንያ ወርቅ የሚያወጣበት ድርጊት በነዋሪዎች ጤናና በአካባቢው ላይ እያደረሰ ይገኛል የተባለውን ጉዳት በመቃወማቸው መሆኑን አክላ አስረድታለች። የፖለቲካ አለመረጋጋቱ ዓመቱን ሙሉ የቀጠለ ስለነበረ ትምህርታቸው ላይ በጣም ነው ጫና የሚኖረው። በተለይ አስራ ሁለተኛና አስረኛ ክፍል ተማሪዎች ተረጋግተው ጥናታቸውን ለማጥናትም ሆነ ክላሳቸውን በበቂ ሁኔታ ለመከታተል ባለመቻላቸው የሚኖረው ጫና ከፍተኛ ነው ትምህርታቸው ላይ አሁንም ያው እንደተቋረጠ ነው ያለው ትምህርቱ። ለስንት ቀንም እንደሚቋረጥ የሚታወቅ ነገር የለም። ፈተናቸውም ከፊት ደርሷል። ከባድ ነው የሚሆነው ለተማሪዎቹ። የጋድሳን የትምህርት ትውልድ ያጋጥመውን እድል አይነት በዚህ ዓመት ሌሎችን እንዳያጋጥም የሚመለከታቸው የመንግስት ተቋማት ምን ዝግጅት እያደረጉ ይገኛሉ? ለምለው ጥያቄ መልስ የሰጡት በአገር አቀፍ የትምህርት ምዘናና ፈተናዎች ኤጀንሲ የሕዝብ ግንኙነትና የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ረዲ ሽፋ ናቸው። ምናልባት አሁን ያነሳልኝ ከኮማንድ ፖስቱ ጋር በተያያዘ ይመስል ይመስለኛል ኮማንድ ፖስቱ ደግሞ ወደ የተለያዩ አካባቢዎች ተልኮ ይዞ ሲሄድ የበለጠ እንደውም ለአካባቢው ሰላም እንዲመጣ ያደርጋል የሚል እምነት ነው እንጂ ያለኝ። የበለጠ እንደውም ተማሪው ቴንሽኑ ውስጥ ገብቶ ባልተረጋጋ ስነልቦና ወደ ፈተና እንዲገባ ፑሽ ያደርጋል የሚል እምነት የለኝም። በዚህ ጉዳይ ላይ በዶቼ ቬሌ የዋትሳፕ ገጽ ላይ ስማቸውን ሳይጠቅሱ ሁለት ግለሰቦች ከአማራ ክልል ከደሴና ከባቲ አካባቢ አስተያየታቸውን የላኩልን ደግሞ የአገሪቱ የትምህርት ስራ ስርዓት በመተቸት በጥረታቸው ለፈተናው እየተዘጋጁ እንደሚገኙ ጽፎልናል። በኢትዮጵያ ሶማሌ ክልል መምህር ነኝ ያሉት ደግሞ ፈተናው ለአመታት በፈታኞች ሳይሆን በመምህራን እንደሚሰጥና ይህም የፈተናው ጥራት ላይ ተጽዕኖ እያደረሰ እንደሚገኝ በጽሁፋቸው ገልጸዋል። ከግንቦት 22 እስከ 30 2010 ዓ.ም ይሰጣል ለሚባለው ለዚህ ብሔራዊ ፈተና ኤጀንሲው በአጠቃላይ ወደ 1.5 ሚሊዮን ተማሪዎችን ለፈተናው እንደመዘገበ እንዲሁም ከ50 እስከ 30 ሺህ ፈታኞችና ተቆጣጣሪዎች ማዘጋጀቱን አቶ ረዲ ገልጸዋል።